በቅርቡ ይመሰረታል ተብሎ የሚጠበቀው የአዲሱ የጀርመን መንግስት የጥምረት ውል ባለፈው ሳምንት ረቡ ይፋ ተደርጓል። በዚህ ውል የሶሻል ዴሞክራቶቹ ፓርቲ ኤስፔዴ እህትማማቾቹን የክርስቲያን ዴሞክራት ህብረትና የክርስቲያን ሶሻል ህብረት ፓርቲዎችን ካሸነፈበት ከዛሬ ሁለት ወሩ ምርጫ በኋላ ለሳምንታት በተካሄደ ድርድር ተጣምረው መንግስት ለመመስረት ከተስማሙት ከአረንጓዴዎቹና ከነጻ ዴሞክራቶች ፓርቲ ጋር ጀርመን ለሚቀጥሉት አራት ዓመታት የምትመራበትን ፍኖተ ካርታ አቅርቧል። አዲሱ መንግስት ቅድሚያ ትኩረት ሰጥቶ አስቸኳይ እርምጃ እንዲወስድ ከሚጠበቅባቸው ጉዳዮች ዋነኛው ጀርመንን የሚያሰጋውን አራተኛውን ዙር የኮሮና ወረርሽኝ መግታት ነው። የጀርመን ሶሻል ዲሞክራቶች ፓርቲ መሪ የአሁኑ የጀርመን የገንዘብ ሚኒስትር ኦላፍ ሾልዝ አዲሱን የጀርመን መንግስት ይመራሉ ተብሎ ይጠበቃል። ስልጣን ሲይዙም የኮሮና ወረርሽኝ ቀውስን የሚከላከል ቡድን እንደሚያቋቁሙና ለጤና ባለሙያዎችም እንደ ጉርሻ የሚሰጥ 1.12 ቢሊዮን ዩሮ እንደሚፈቅዱ ቃል ገብተዋል። ከወረርሽኙ ሌላ በውሉ በቀደመው መንግስት በጎርጎሮሳዊ 2038 ዓም ከባቢ አየርን የሚበክለውን የድንጋይ ከሰል በጀርመን መጠቀም እንዲቆም የተቀመጠው የጊዜ ገደብ በስምንት ዓመት እንዲያጥር ተደርጓል። የትኛው ፓርቲ የትኛውን ስልጣን ይወስዳል የሚለውም የሰነዱ አንዱ ትኩረት ነው። በዚሁ መሰረት ባለሀብቶችን የሚያበረታታው የነጻ ዴሞክራቶቹ ፓርቲ የገንዘብ ሚኒስቴር ኃላፊነት ተሰጥቶታል። የፓርቲው መሪ ክርስቲ ክሪስቲያን ሊንድነር የገንዘብ ሚኒስትር ይሆናሉ ተብሎ ይጠበቃል። የኢኮኖሚ የተፈጥሮ ጥበቃንና የኃይል ሚኒስቴር መስሪያ ቤቶችን በአንድ የሚያጠቃልለው የአዲስ ልዕለ ሚኒስቴርና የውጭ ጉዳይ ሚኒስቴር መስሪያ ቤት መሪነት ደግሞ ለአረንጓዴዎቹ ፓርቲ ነው የተሰጠው። ከፓርቲው መሪዎች አንዱ ሮበርት ሀቤክ የአካባቢ ጥበቃ ሚኒስትር፣ የፓርቲው መሪ አናሌና ቤርቦክ ደግሞ የውጭ ጉዳይ ሚኒስትር እንዲሆኑ በፓርቲያቸው ተመርጠዋል። ቤርቦክ ይህ ስልጣን ከተሰጣቸው የመጀመሪያዋ ሴት የጀርመን ውጭ ጉዳይ ሚኒስትር ይሆናሉ። ሶስቱ ፓርቲዎች የሚመሰርቱት በኤስፔዴው ቀይ፣ በነጻ ዴሞክራቶቹ ቢጫ እና በአረንጓዴዎቹ አረንጓዴ መለያ ቀለማት የትራፊክ መብራት የሚል ስያሜ የተሰጠው የዚህ ጥምረት ውል ባለ 177 ገጽ ነው። ውሉ በየደረጃው ባሉ የየፓርቲዎቹ አካላት ከተመረመረ በኋላ ሾልዝ ታህሳስ መጀመሪያ ላይ በመራሄ መንግስትነት ይመረጣሉ ተብሎ ይጠበቃል። አዲሱን የጀርመን መንግስት ለመመስረት የተስማሙት ፓርቲዎች የጥምረት ውል ላይ የአፍሪቃ ስም የሰፈረው አራት ጊዜ ብቻ ነው። ይህም አፍሪቃ 15 ጊዜ ከተጠቀሰችበት የተሰናባቹ መንግስት የአንጌላ ሜርክል የክርስቲያን ዴሞክራት ህብረት ፓርቲና የሶሻል ዴሞክራቶቹ ፓርቲ የጥምረት ውል ጋር ሲነጻጸር እጅግ አነስተኛ ሆኗል። የጀርመንና የአፍሪቃ ግንኙነቶች አዋቂ ሮበርት ካፔል ያለፈውን ከአሁኑ ጋር በማነጻጸር ለዶቸቨለ በሰጡት አስተያየት በአሁኑ ውል የጀርመን የአፍሪቃ ፖሊሲ እዚህ ግባ የሚባል አይደለም። ከዚያ ይልቅ ትኩረቱ ከጀርመን ጋር ይበልጥ በሚዛመዱ ጉዳዮች ላይ ሆኖ ነው የተገኘው። ከ2017 ዓመተ ምሕረቱ የትልቁ የጀርመን ጥምረት ውል ጋር ሲነጻጸር በአሁኑ ውል የአፍሪቃ ፖሊሲ በተለይ በሁለተኛ ደረጃ የሚነሳ ነው። ስለዚህ ይህ ትኩረት የተሰጠውም አይደለም። ትኩረት የሚሰጣቸው ብዙ ጉዳዮች አሉ። የዲጂታል ቴክኖሎጂን ማስፋፋት፣ የአውሮፓ ጉዳይ ከጀርመን ጋር ናቸው ትኩረት የሚሰጣቸው። ያ ማለት ግን ጀርመን እስከዛሬ በገንዘብ የምትደግፋቸው አፍሪቃ ውስጥ የሚካሄዱ ፕሮጀክቶች ይቆማሉ ማለት አይደለም። ይህ አፍሪቃውያንን ሊያሳስባቸው አይገባም የሚሉት ደግሞ የጀርመን ነጻ ዲሞክራቶቹ ፓርቲ የልማት ፖሊሲ ጉዳዮች ፖለቲከኛ ክሪስቶፍ ሆፍማን ናቸው። ኮ ከአዲሱ የጥምረቱ ውል አፍሪቃውያን በአፍሪቃ ትኩረት የተሰጠው የጀርመን የልማት ትብብር በተወሰነ ደረጃ ሊቀጥል እንደሚችል መጠበቅ ይችላሉ። በተባበሩት መንግስታት ድርጅት የልማት ግብር መሰረት ከጀርመን አጠቃላይ የሀገር ውስጥ ገቢ ዜሮ ነጥብ ሰባት በመቶውን ለአፍሪቃ ለማዋል ቃል ከተገባው አፍሪካ ተጠቃሚ መሆኗ ይቀጥላል ዜሮ ነጥብ ሁለት በመቶውም በልማት ወደ ኋላ ለቀሩት ይሰጣል። ሆኖም ሆፍማን እንዳስረዱት ጀርመን እነዚህን የተባበሩት መንግስታት የልማት ግቦች ለመጀመሪያ ጊዜ ተግባራዊ ያደረገችው በጎርጎሮሳዊ 2020 ዓ.ም ነው። የጥምረቱ ውል የአፍሪቃ ፖሊሲ ፍልሰትና ልማትን አካቷል። በውሉ ቀጥተኛና ቀጥተኛ ያልሆነ የልማት እርዳታም ተጠቅሷል። ወደፊት መንግስት የሚሆነው ጥምረት ለአካባቢ ጥበቃ የሚሰጣቸው የገንዘብ ድጋፎች ዝግጅቶች ልማትን በማሳደግ ድሃውን ቀጥተኛ ተጠቃሚ እንዲያደርግ ይፈለጋል። በሌላ በኩል አንዳንድ የጀርመን የልማት ድርጅቶች በስምምነቱ ላይ የአፍሪቃ ስም ባይጠቀስም ክፍለ አለሙን ሊጠቅሙ የሚችሉ ፖሊሲዎችን አካቷል ይላሉ። ይህን ከሚሉት አንዱ የጀርመን የልማት ፖሊሲ ዋና ኃላፊ ሽቴፋን ኤክሶ ክሬሸር ናቸው። ን የጤናን ጉዳይ እጅግ በተቀናጀ አሰራር ይበልጥ ማጠናከር ሊታሰብበት ይገባል። ከዚህ ሌላ ብዝሃ ሕይወት የተፈጥሮ ጥበቃና ሌሎች በርካታ ዘርፎች ለጤና አገልግሎት አስተዋጽኦ ያደርጋሉ። ይህንንም በበጎ ጎኑ ነው የማየው። ምክንያቱም ጀርመን ባለፈው ጊዜ ይህንን ጉዳይ ዘንግተዋለች። ከዚህ በተጨማሪም መሰረታዊ ትምህርትን ማጠናከርም ትኩረት ሊሰጠው ይገባል። የተሰናባቹን የጀርመን መንግስት የአፍሪቃ ፖሊሲን ስንመለከት አፍሪቃን የዘነጋ ከተባለው የመጪው የጀርመን መንግስት የአፍሪቃ ፖሊሲ ጋር የተራራቀ ሆኖ እናገኘዋለን። በተሰናባቹ መንግስት ከአፍሪቃ ህብረት ጋር የተጠናከረ ትብብር ነበረ። ለአፍሪቃ አህጉራዊ ነጻ የንግድ ቀጠና ጀርመን ድጋፍ ስትሰጥ ቆይታለች። ቀውስ ውስጥ ለሚገኘው የሳህል አካባቢ ተጨማሪ እርዳታዎችን ስታቀርብም ነበረ። በጀርመን አሳሳቢነት በቡድን ሀያ ጉባኤ የጀርመን ባለሀብቶች በአፍሪቃ በመወረት የስራ እድል እንዲፈጥሩ አልሞ የተጀመረው ኮምፓክት ዊዝ አፍሪቃ ብዙም ባይራመድም ቢያንስ አፍሪቃንና ጀርመንን የጋራ ተጠቃሚ ለማድረግ በሞከረ መርሃ ግብርነት ስሙ ይነሳል። እነዚህ በቅርቡ የሚሰናበተው የጀርመን መንግስት ከአፍሪቃ ጋር የነበረውን ግንኙነት ይገልጻሉ ተብለው የሚነሱ ምሳሌዎች ናቸው። አዲሱ መንግስት በአፍሪቃ የመዋለ ንዋይ ፍሰት ላይ ትኩረት አለማድረጉ ቅር አሰኝቷል። ይሁንና የተለመደው አይነት አሰራር አፍሪቃ ካሁን ወዲያ የምትፈልገው አይደለም ይላሉ የጀርመንና የአፍሪቃ ግንኙነቶች አዋቂ ሮበርት ካፔል። በአፍሪካ ክፍለ ዓለም በኩል በልማት ትብብሩ ረገድ የመሰላቸት ነገር አለ። የአፍሪካ ሀገራት በየበኩላቸው የራሳቸውን የተለያዩ እርምጃዎች ይወስዳሉ። በዚህ የተነሳም የልማት ትብብር ላይ ያን ያህል መተማመን ትተዋል። በዚህ ሰነድ ላይም ይህ ጉዳይ ትኩረት አልተሰጠውም። ተሰናባቹ የጀርመን መንግስት ባለሀብቶች በአፍሪቃ እንዲወርቱ ለማበረታታትና ና በአፍሪቃ የመወረት ስጋታቸውንም ለመቀነስ የተለያዩ አሰራሮችን ዘርግቶ ነበረ። በዚህ ረገድ በአፍሪቃ መዋለ ንዋያቸውን ለሚያፈሱ የጀርመን ባለሀብቶች የሚሰጠው ድጋፍና ኩባንያዎቻቸውን ከስጋት ነጻ ያደርጋል የተባለ የተሻሻለ መከላከያ ማቅረብ ይጠቀሳሉ። አዲሱ መንግስት ግን በነዚህን መሰል ጉዳዮች ላይ የማትኮር እቅድ የለውም። ይህም የጀርመን አፍሪቃ የንግድ ማህበር ተጠሪ ክርስቶፍ ካነንጊሰርን የመሳሰሉትን ሰዎች እጅግ አበሳጭቷል። በአዲሱ የጀርመን የጥምረት ውል አፍሪካ በግልጽ ተረስታለች። ይህ በጣም የሚያሳዝን ነው። ሆኖም በእኔ እምነት ተራማጅ የሆነ ጥምረት ከአፍሪካ ጋር ያለውን ግንኙነት ማስፋትና ዘመናዊም ማድረግ አለበት። በአውሮጳ ትብብር ውስጥም ከአፍሪካ ጋር ስልታዊ ወዳጅነት መፍጠር ይገባል። የጥምረት ውሉ አፍሪቃን ወደ ጎን ማለቱን በአዲሱ የጀርመን ፓርላማ ጠንካራ ተቃዋሚ የሚሆነው የክርስቲያን ዲሞክራት ሕብረት ፓርቲ ተችቷል። የፓርቲው የልማት ጉዳዮች ፖለቲከኛ ፎልከር ክላይን በፖሊሲው የጤናና የትምህርት ጉዳዮች መካተታቸው ትክክለኛ መሆኑን አድንቀው ሆኖም ልማቱን ዘላቂ ማድረጉ ስራ በመፍጠርና አዳዲስ ምልከታዎችን በማስፋት ሊታገዝ እንደሚገባ አሳስበዋል። ለዚህም ነው በእነዚህ ሀገሮች ውስጥ መዋለ ንዋይን ማፍሰስ ጠቃሚ ነው የምንለው ሲሉም ማስተያየታቸውን ሰጥተዋል። ከዚህ ሌላ የአዲሱ የጀርመን መንግስት የጥምረት ውል የሲቪክ ማህበረሰብ አባላትና የአፍሪቃ ሀገራት ጥያቄዎችንም አካቷል። የቀድሞዋን የጀርመን ቅኝ ግዛት ናሚቢያን በሚመለከት የጀርመን መንግስት ለታሪካዊና ፖለቲካዊ ግዴታ እውቅና እንዲሰጥ ተስማምቷል። እርቀ ሰላም ለማውረድም ቃል ገብቷል። ፍልሰትን በሚመለከትም ከከዚህ ቀደሙ መንግስት በተለየ መንገድ በርካታ ዜጎቻቸው የተሻለ ህይወት ፍለጋ ወደ ጀርመንና አውሮጳ ከሚሰደዱባቸው ሀገራት ጋር ስምምነቶችን ማድረግ ይፈልጋል። እነዚህ ስምምነቶችም የልማት ትብብሮችን ይበልጥ ለማሳደግ የሚረዱና ከነዚህ ሀገራት የሚፈለጉ ሰራተኞችም በህጋዊ መንገድ ወደ ጀርመን እንዲገቡ ይረዳል ተብሏል። አዲሱ ጥምር መንግስት በሚቀጥሉት አራት ዓመታት ያቀደውን ማሳካት መቻል አለመቻሉ እንግዲህ ወደፊት የሚታይ ይሆናል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው إنها <applause> قوية <applause>